የአሜሪካ ድምጽ ነው። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የመስከረም 9 2017 ዓ.ም መሰናዶ ጀመረ። በአማራ ክልል ምስራቅ ጎጃም ዞን ሁለት መምህራን መገደላቸውን የአካባቢው አስተዳደር ገለጸ። በሌላ ዜና ደግሞ ጉባኤ ያካሄዱ የህወሀት አመራሮች መፈንቅለ መንግስት እያቀዱ ናቸው ሲሉ ራሳቸውን ከጉባኤው ያገለሉ የህወሀት አመራሮች ተናግረዋል። ይህንና ሌሎች የሀገር ውስጥ እንዲሁም ደግሞ ዓለም አቀፍ ዜናዎችና ዘገባዎችን በምሽቱ እስከ አራት ሰዓት ድረስ ወደ እናንተ የምናደርስ ይሆናል። ሰላም ጤና ስጥልን። የተከበራቸው አድማጭ ተመልካቾቻችን እንደምን አመሻችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱን ዝግጅት እየመራው እስከ ምሽቱ አራት ሰዓት ድረስ አብሪያችሁ የምቆየው ብርሃን ኃይሉ ስርጭቱን ከዚህ ከስቱዲዮ በመሆን ታቀናብርልናለች። ደረጀ ደስታ ዋና አዘጋጅ ነው። ከሌሎች የአሜሪካ ድምጽ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እየጋበዝኩ አሁን ከዓለም ዙሪያ ለተሰናዱት ዜናዎች ወደ እንግድ ወልዴ እመራቸዋለሁ። እንደምናመሻችሁ። በአማራ ክልል ምስራቅ ጎጃም ዞን ስናን ወረዳ ውስጥ ሁለት መምህራን መገደላቸውን የአካባቢው አስተዳደር አስታወቀ። የሱዳን ተፋላሚ ወገኖች ለውይይት ፍላጎት እንዳላቸው ገለጹ። እንዲሁም በባማኮ በተፈጸመው ጥቃት የሟቾች ቁጥር ከሰባ በላይ አሻቅቧል ተባለ። የሚሉት ለምሽቱ ለዜና ከያዝናቸው ውስጥ ይገኙበታል። በአማራ ክልል ምስራቅ ጎጃም ዞን ስናን ወረዳ ውስጥ ሁለት መምህራን መገደላቸውን የአካባቢው አስተዳደር አስታውቋል። የወረዳው አስተዳዳሪ አቶ አየነው ደለለ ዛሬ ለአሜሪካ ድምፅ እንደተናገሩት መምህራኑ ትላንት መስከረም 8 2017 ዓ ም የተገደሉት የፋኖ ታጣቂዎች ትምህርት ለማስጀመር እንቅስቃሴ አድርጋችኋል በሚል ነው ብለዋል። የፋኖ ታጣቂዎች በአካባቢው ሰሞኑን 23 መምህራንንና ርዕሰ መምህራንን እንዲሁም ሱፐርቫይዘሮችንና በማገት፣ በመደብደብ እያንገላታ ነው። በአካባቢውም የመምህራንን እንቅስቃሴ ገድበዋል ሲሉም ከሰዋል። ዋሽንግተን ዲሲ ለሚገኙ የአሜሪካ ድምፅ ባልደረቦች በዚሁ ጉዳይ ላይ ምላሽ የሰጡት የፋኖ የአማራ ፋኖ በጎጃም የውጭ ጉዳይና የዳያስፖራ ጉዳዮች መምህራን ኃላፊ እንደሆኑ የገለጡልን አቶ ስሜነህ ሙላቱ በበኩላቸው ከማህበሩ ጋር ውይይት አድርገን በጦርነቱ ምክንያት ልጆቻችን እንዳይጎዱ በሚል ትምህርት መጀመር የለበትም ብሎ የወሰነውን ነው እያስፈጸምን ያለ ነው ሲሉ ተናግረዋል። አቶ ስሜነ ሙላቱ አክለውም በስናን ወረዳ በሙያቸው መምህራን በመሆናቸው የተገደሉ የሉም ብለዋል። ይህ በእንዲህ እንዳለ በአማራ ክልል ምስራቅ ጎጃም ዞን በመንግስት ኃይሎችና በፋኖ ቡድን ታጣቂዎች መካከል በቀጠለው ግጭት በመቶ ሺዎች የሚቆጠሩ ተማሪዎች ዘንድሮም ከትምህርት ገበታ ውጭ መሆናቸውን የዞኑ ትምህርት መምሪያ አስታውቋል። የምስራቅ ጎጃም የዞኑ ትምህርት መምሪያ ኃላፊ አቶ ጌታን ፈንቴ ዛሬ ለአሜሪካ ድምፅ እንደተናገሩት የትምህርት ዘመኑ በተጀመረ አራት ቀናት ውስጥ ከ710 ሺህ ተማሪዎች መካከል 42 ሺህ ተማሪዎች ብቻ ናቸው ትምህርት የጀመሩት። የፋኖ ታጣቂዎች ወላጆች ልጆቻቸውን ወደ ትምህርት ቤት እንዳይልኩ በማስፈራራታቸው ነው ቁጥሩ የቀነሰው፣ ሲሉም አስተዳዳሪው አክለዋል። በዞኑ ከሚገኙት 924 ትምህርት ቤቶች ውስጥ 2164ቱን የፋኖ ታጣቂዎች ለወታደራዊ ካምፕነት እየተጠቀሙበት ነው ሲሉም ከሰዋል። ስማቸው መጥቀስ ያልፈለጉ አንድ መምህር ለረጅም ጊዜ ትምህርት በመዘጋቱ ወደ ሴተኛ ዳሪነት የተለወጡ ሴት ተማሪዎችን እንደሚያውቁም ተናግረዋል። ቪኦኤ ያነጋገራቸው ወላጆች በበኩላቸው ሁኔታውን አጥብቀው እንደሚቃወሙ ገልጸው ያለ እድሜ ጋብቻን ጨምሮ መሰል ማህበራዊ ቀውስ እያስከተለ ነው ብለዋል። የሱዳን ተፋላሚ ወገኖች 17 ወራት ያስቆጠረውን ጦርነት ለማቆም ሰላማዊ ውይይት ለማድረግ ፍላጎት እንዳላቸው አስታውቀዋል። የሱዳን ሰራዊት አዛዥና የተቀናቃኙ የፈጥኖ ደራሽ እገዛ ኃይል ለውይይት ያላቸውን ፍላጎት ያስታወቁት የአሜሪካው ፕሬዚደንት ጆ ባይደን ሁለቱ ወገኖች በድጋሚ ለውይይት እንዲቀመጡ መጠየቃቸውን ተከትሎ ነው። የሰራዊቱ አዛዥ አብደልፈታህ አልቡርሃን የሱዳን መንግስት ጦርነቱን ለመቋጨት የሚደረጉ ገንቢ ጥረቶችን ሁሉ በአዎንታዊ እንደሚቀበል ትናንት ረቡዕ አስታውቀዋል። የፈጥኖ ደራሽ እገዛ ኃይሉ አዛዥ መሐመድ አምዳን ደጋሎም ዛሬ ሐሙስ ተመሳሳይ ምላሽ ሰጥተዋል። ሁለቱም ወገኖች ይህን ይበሉ እንጂ ከ12 ሺህ በላይ ሰዎችን ሕይወት የቀጠፈውን ጦርነት ለማስቆም ተጨባጭ የመፍትሄ ሀሳቦችን አላቀረቡም ሲል ሮይተርስ በዘገባው አመልክተዋል። ይህ በእንዲህ እንዳለ በሱዳን የሰሜን ዳርፉር መዲና በሆነችው ኤልፋሽር በሁለቱ ወገኖች መካከል የሚደረገውን ፍልሚያ ለማስቆም አስቸኳይ እርምጃ እንደሚያስፈልግና ግጭቱ በመቶ ሺህ የሚቆጠሩ ሲቪሎችን ሕይወት አደጋ ላይ መጣሉን አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን አስታውቀዋል። የተመድ የአፍሪካ ረዳት ዋና ጸሐፊ የሆኑት ማርታ ፖቢ እንዳስጠነቀቁት ከሌሎች የሱዳን አካባቢዎች ጦርነትን ሸሽቶ የመጡ ከ700 ሺህ በላይ የሚሆኑ ሲቪሎች ለወራት በውጊያ መሃል ካለ ውጪ እርዳታ አጣብቅኝ ውስጥ እንደከመረሙም አስታውቀዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በባማኮ በተፈጸመው ጥቃት የሟቾች ቁጥር ከሰባ በላይ አሻቅቧል። በማሊ መዲና ባማኮ በእስልምና አክራሪዎች በተፈጸመ ጥቃት የሞቱት ሰዎች ቁጥር ከሰባ በላይ ሲደርስ ከሁለት መቶ በላይ የሚሆኑት ላይ ደግሞ ጉዳት ደርሰዋል። የማክሰኞው ጥቃት ኢላማ ያደረገው ወታደራዊ ፖሊስ ማሰልጠኛ እና ወታደራዊ አየር ማረፊያ ነበር ተብሏል። ስማቸው እንዲገለጽ ያልፈለጉ የጸጥታ ምንጭ በጥቃቱ 77 ሰዎች ሲሞቱ 255 ደግሞ መቁሰላቸውን ተናግረዋል። እውነተኛነቱ የተረጋገጠ ኦፊሴላዊ ሰነድ ደግሞ የሟቾችን ቁጥር ከመቶ በላይ መሆኑን አመልክተዋል። 81 ሰዎች ላይ ደግሞ ጉዳት ደርሰዋል ብሏል። ሎስዋ የተሰኘ ዕለታዊ ጋዜጣ በዛሬ ዕትሙ የ50 ወታደራዊ ሰልጣኞች የቀብር ሥነ ሥርዓት መፈጸሙን ዘግቧል። ከአልቃይዳ ጋር ግንኙነት ያለውና እስልምናና ሙስሊሞችን ደጋፊ ቡድን በመባል የሚታወቀው ታጣቂ ኃላፊነቱን በወሰደበት ጥቃት የሞቱትን ሰዎች ትክክለኛ ቁጥር ወታደራዊ መንግሥት እስካሁን በይፋ አላስታወቀም። በመጨረሻም ባይደን የኳድ መሪዎችን ስብሰባ በመኖሪያ ቤታቸው ሊያስተናግዱ ነው። ፕሬዚደንት ባይደን መጪው ቅዳሜ የአውስትራሊያ ሕንድና ጃፓን መሪዎችን ተቀብለው ኳድ በሚል መጠሪያ የሚታወቀውን የአራቱን አገራት ቡድን ስብሰባ ያስተናግዳሉ ተብሏል። ቡድኑ በተለይም በኢንዶ ፓሲፊክ ቀጠና ባለ ስልታዊ የጸጥታ ትብብር ላይ ያተኩራልም ተብሏል። ህዝብ በብዛት በሚገኝበት ቀጠናው ለቻይናም ከኢኮኖሚና ከስልት አንጻር ወሳኝ ነው። ኢንዶ ፓሲፊክ በሚል የሚታወቀው ቀጠና አራቱንም አገራት የሚነካ እንደሆነ ሲታወቅ፣ ደላዌር በሚገኘው መኖሪያ ቤታቸው ስብሰባውን የሚያስተናግዱት ባይደን ልዩ ትኩረት የሚሰጡት እንደሆነም ተነግረዋል። አራቱ ሀገራት በቀጠናው አሳሳቢ በሆኑ ጉዳዮች ላይ እንደሚያተኩሩና ህገ ወጥ የአሳ ማስገርን በተመለከተ የአቋም መግለጫ እንደሚያወጡም ባለስልጣናት ተናግረዋል። አድማጮች የዚህን ዘገባ ዝርዝር በመጽሔት ክፍለ ጊዜያችን በስፋት እናቀርባለን። የምሽቱ ዜና በዚሁ ተጠናቋል። ወደ ኤደን ገረማው መልሳቸዋለሁ። የምሽቱን ዜናዎች ያደረሰንን እንግዱ ወልዴን እናመሰግናለን። በድጋሚ አብረናችሁ የምንቆየውን ባለሙያዎችን እናስተዋውቃችሁ። ኤደን ገረመ እስከ ምሽቱ አራት ሰዓት ድረስ መርሃ ግብሩን በመምራት አብሬያችሁ ዘልቃለሁ። ብርሃን ኃይሉ ስርጭቱን ከዚህ ከስቱዲዮ በመሆን እየከወነች አብራን ትቆያለች። እንዲሁም ደግሞ አበባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን፣ ደረጀ ደስታ የምሽቱ ዋና አዘጋጅ በመሆን አብራችን ትቆይ ዘንድ በአክብሮት እንጋብዛለን። አሁን ለምሽቱ ወደ ያዝነው አብይ ርዕስ እንሻገር። የጉባኤ ያካሄዱ የህወሀት አመራሮች መፈንቅለ መንግስት እያቀዱ ናቸው ሲሉ ራሳቸውን ከጉባኤው ያገለሉ አመራሮች ተናገሩ። በአቶ ጌታቸው ረዳ የሚመሩ የህወሀት ማዕከላዊ ኮሚቴ አባላት ባወጡት መግለጫ ጉባኤ ያካሄደው ቡድን መፈንቅለ መንግስት ለማካሄድ እየተንቀሳቀሰ ነው ሲል ወንድሏል። ትላንት የህወሀት ማዕከላዊ ኮሚቴ አባላት በሚል ስም መግለጫ ያወጡት እነ አቶ ጌታቸው የክልሉን የመንግስት መዋቅር ለማፍረስ ጥረት እያደረጉ ናቸው በማለት ጉባኤ ያካሄዱትን የህወሀት አመራሮች ከሰዋል። እኛ ፓርቲ ነን ያሉት በአወዛጋቢው የህወሀት ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ ለግለሰቦች መግለጫ መልስ አንሰጥም ሲሉ በጉዳዩ ላይ ሰፋ ያለ አስተያየት እንደማይሰጡም ለአሜሪካ ድምጽ ጠቁመዋል። ሙልጌታ አጽባ ዘገባ አለው። በውዝግብ ከቀጠሉት የህዝባዊ ወያነ ሐርነት ትግራይ ህወሀት አመራሮች መካከል አንዱ የሆነውና የትግራይ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ የሚመሩት ቡድን ትናንት ያወጣው መግለጫ ጉባኤ ያካሄዱትና በፓርቲው ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል የሚመሩትን አባላት ወንጅሏል። የአቶ ጌታቸው ቡድን ትናንት መስከረም 8 ቀን 2017 ዓም ባወጣው መግለጫ ጉባኤ ያካሄደው ወገን በትግራይ ክልል ጊዜያዊ አስተዳደር ላይ መፈንቅለ መንግስት ለማካሄድ እቅድ እንዳለው በግልጽ እየታወቀ ይገኛል፣ ሲል ከሷል። እንዲሁም የክልሉን ጊዜያዊ አስተዳደር መዋቅር በማፍረስ ትግራይን መንግስት አልባና የግርግርና የቀውስ ማዕከል ለማድረግ እየሰራ ነው፣ በማለትም ወንጅሏል። አቶ ጌታቸውና በ14ተኛው የፓርቲው ድርጅታዊ ጉባኤ ያልተሳተፉት ሌሎች አመራሮች የትናንቱን መግለጫ ያወጡት የህወሀት ማዕከላዊ ኮሚቴ አባላት በሚል ስም ነው። ጉባኤው ያካሄዱት የህወሀት መሪዎች የትግራይን ህዝብ ትግል የካደ አካሄድ ሄደዋል። እንዲሁም ህወሀትን ከፓርቲነት ወደ ሰዎች ስብስብ እንዲወርድ አ ድርጓል በማለት ተችተዋል። በዶክተር ደብረ ጽዮን ገብረ ሚካኤል የሚመራውና ጉባኤ ያካሄደው ቡድን ለስልጣኔ አደጋ ይሆኑኛል ብሎ የሚያስባቸውን የማዕከላዊ ኮሚቴ አባላት ጥላሸት እየቀባ ነው በማለትም አክሏል። መግለጫው ቡድኑ ህጋዊነት የሌለው በመሆኑ በክልሉ የሚገኝ የትኛውም ተቋም ላይ ምንም አይነት እርምጃ መውሰድ አይችልም ሲል መግለጫው አመልክቷል። የትግራይ ጊዜያዊ አስተዳደር ቡድኑ ህግና ስርዓት እየጣሰ እንዲቀጥል መፍቀድ የለበትም በማለትም ስርዓት ያስይዝልን ሲል ጠይቋል። የአሜሪካ ድምፅ አቶ ጌታቸውና በ14ተኛው የፓርቲው ድርጅታዊ ጉባኤ ያልተሳተፉት ሌሎች አመራሮች ባወጡት መግለጫ ላይ የሌላኛው ወገን አስተያየት ለማካተት አመራሮቹን ለማነጋገር ሞክሯል። በአወዛጋቢው እና የኢትዮጵያ ብሔራዊ ምርጫ እውቅና ባልሰጠው አስራ አራተኛው የህወሀት ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ እኛ ፓርቲ ነን ካሉ በኋላ ለግለሰብ መልስ አንሰጥም ሲሉ ዝርዝር ማብራሪያ ከመስጠት ተቆጥበዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን በአካሄደው ጉባኤ የተመረጠው አዲሱ የህወሀት ማዕከላዊ ኮሚቴ የትግራይ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳን ጨምሮ አስራ ስድስት አመራሮችን ከፓርቲው ማባረሩና ፖለቲካዊ ስራዎች እንዳይከውኑ ማገዱን ባለፈው ሰኞ ባወጣው መግለጫ ማስታወቁ ይታወሳል። በተጨማሪም በትግራይ ጊዜያዊ አስተዳደር ውስጥ ባላቸው ኃላፊነት ላይ ማስተካከያ እንዲደረግ እንደሚፈልግ መግለጹ አይዘነጋም። አቶ አብርሃ ተክሉ በአድግራት ዩኒቨርሲቲ የቢዝነስና ኢኮኖሚክስ ኮሌጅ ረዳት ፕሮፌሰርና የክልሉ ፖለቲካ በቅርበት የሚከታተሉ ናቸው። የህወሀት አመራሮች ክፍፍል እየተካረረ ሄዶ የክልሉን የጸጥታ ችግር መነሻ እንዳይሆን ስጋታቸው ገልጸዋል። ከይዱ ከይዱ ነቲ ግዜያዊ መንግስቲ ስለዝልክሞ ናብ ውጥር ስለ ዘእትዎ ሂደቱ ጊዜያዊ አስተዳደሩን ውጥረት ውስጥ ይከተዋል። አስተዳደሩ ከፈረሰም ብዙ ችግሮችን ያስከትላል። የፕሪቶሪያ ስምምነትም ሊነካ ይችላል። አስተዳደሩ ከፈረሰም በፌደራል መንግስቱ ምን ልባል እንደሚችል አይታወቅም። ሌላ ሃይልም ጣልቃ ሊገባ ይችላል። በአሁኑ ጊዜ በሁለት የተከፈሉ የህወሓት አመራሮች ፓርቲው ላይ የይገባኛል ጥያቄ እያነሱ ይገኛሉ። ይህም በውይይት ይፍቱት ካልሆነ በህግ ይዳኙ ሲሉ ተናግረዋል። ተገዲዶም ውን ናብ ሓደ ናምልዛው ዘለ ተገደውም ወደ ውይይት መምጣት አለባቸው የሚል አቋም ነው ያለኝ። በውይይት አንፈታም የሚሉ ከሆነ ግን በፍርድ ቤት ችግራቸውን መፍታት አለባቸው። ይገባኛል ጥያቄያቸውን በህግ ነው መጠየቅ አለባቸው። ህዝቡንም ሊረብሹ አይገባም። ፓርቲዎች ችግራቸውን በህግና በስርዓት ነው የሚጨርሱት። የክልሉ ጊዜ አስተዳደር ምክትል ፕሬዚደንትና የጸጥታ ዘርፍ ኃላፊ ሌተናንት ጄኔራል ታደሰ ወረደ ከአንድ ወር በፊት በሰጡት መግለጫ የክልሉ የጸጥታ ኃይል ለማንኛውም አካል እንደማይወገንና በክልሉ በተለይ በመቀለ ከተማ የድጋፍም ሆነ የተቃውሞ ሰልፍ ለተወሰነ ጊዜ የተከለከለ መሆኑን አስታውቀው ነበር። ባለፈው አርብ መስከረም 3 ቀን 2017 በአዲስ አበባ መግለጫ የሰጡት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሃመር የህወሀት መሪዎች የፖለቲካ ልዩነቶቻቸውን በውይይት እንዲፈቱ ማሳሰባቸው ሰላማዊነታቸው አይዘነጋም። ለአሜሪካ ድምፅ ሙልጌታ አጽባሃም መቐለም። የተከበራችሁ አድማጭ ተመልካቾቻችን የተከታተላችሁት የምሽቱን አብይ ርዕሰ ጉዳይ ነበር። የትንታኔ መጽሔት ዘገባዎቻችን ይቀጥላሉ። ሃሪስና ትራምፕ በዩናይትድ ስቴትስ የማህበራዊ ሚዲያ የሚገባቸውን ደንቦች እንዲለወጡ ይሻሉ። በዩናይትድ ስቴትስ የኢንተርኔት አጠቃቀም የንግግር ነፃነትን የሚመለከቱ ነባር ሕጎች ከሁሉም የፖለቲካ ቡድን ጎራዎች ጥያቄ እየቀረበባቸው ነው። የአሜሪካ ድምጹ ማድብል ሁለቱ ፕሬዝዳንታዊ እጩዎቹ ካማላ ሃሪስ እና የቀድሞ ፕሬዝዳንት ዶናልድ ትራምፕ ጉዳዩን አስመልክቶ ያላቸውን አቋም መልከት አድርጓል። አሉላ ከበደ እንደሚከተል ያቀርበዋል ለሰራው ስራ ይቅርታ መጠየቅ ትሻለህ ሁለቱም የዩናይት ስቴትስ ዋና ዋና የፖለቲካ ፓርቲዎች የሚስማሙበት አንድ ነገር ቢኖር የማህበራዊ ሚዲያ ኩባንያዎች አሰራራቸውን መቀየር አለባቸው የሚለው ነው እናም በፕሬዚዳንታዊው ምርጫ አሸንፎ ዋይት ሀውስን የሚቆጣጠር ያንን ግብ ለማሳካት መሞከሩ አይቀሬ ይመስላል የንግግር ነጻነት መብት ከሌለን ነጻ አገር አለን ማለት አንችልም የሪፐብሊካን ፓርቲው ፕሬዚዳንታዊ እጩ ዶናልድ ትራምፕ በምርጫ ዘመቻቸው ድረገጽ ላይ ባሰፈሩት ጽሑፍ በዩናይትድ ስቴትስ የመጀመሪያው ህገ መንግስታዊ ማሻሻያ መሠረት የተረጋገጠው የዜጎች የንግግር ነጻነት መብት በአንዳንድ የማኅበራዊ ሚዲያ ኩባንያዎች እየተጣሰ ነው ሲሉ ይተቻሉ ትራምፕ እንደ አውሮፓውያን የዘመን አቆጣጠር ቁጥር 6 2021 በዩናይትድ ስቴትስ ምክር ቤት ህንፃ ላይ የደረሰውን ጥቃት ተከትሎ አንዳንድ የማኅበራዊ ሚዲያዎችን እንዳይጠቀሙ ለጊዜው ታግደው ነበር። ፕሬዚዳንቱኜ ቃለ መሃላ እንደፈጸምኩ ምክር ቤቱ ግዙፎች የማኅበራዊ መገናኛ ብዙሃን ከሳንሱር ድርጊት እንዲርቁ የህገ መንግስቱን አንቀጽ 230ን መርምሮ የማሻሻያ ህጉን ረቂቅ እንዲልክልኝ ጠይቃለሁ። እንደ አውሮፓውያን የዘመን አቆጣጠር በ1996 የጸደቀው የኮሚኒኬሽን ስነ ምግባር ህግ አካል የሆነው የህገ መንግስቱ ማሻሻያ አንቀጽ 230 ዛሬ የምናውቀውን የኢንተርኔት አጠቃቀም ደንብ ለመመስረት መሰረት ሆኗል ይላሉ የካሊፎርኒያ ዩኒቨርሲቲ የቴክኖሎጂ ፖሊሲ ጥናቶች ዲሬክተር ብራንዲ ኖኔክ። It actually empowers platforms to be able to moderate and remove content without a risk of liability. Now we often hear that the first amendment is being infringed upon by these platforms. However, media kubaniyo media yak yeah mahonat aid a bug an alien milsagat side but to gabial hona is aton melutot, come drama getting me to look button again, yeah አሁን የመጀመሪያው ህገ መንግስታዊ ማሻሻያ በእነኚህ መድረኮች እየተጣሰ ነው የሚል አባባል ብዙ ጊዜ እንሰማለን። ሆኖም የመጀመሪያው ህገ መንግስታዊ ማሻሻያ የሚመለከተው መንግስት የዜጎችን የመናገር ነጻነት ያለማፈኑን ማረጋገጥ ብቻ ነው። የማህበራዊ መገናኛ መድረኮቹ የግል ተቋማት እንደመሆናቸው ይህ የመጀመሪያው ህገ መንግስታዊ ማሻሻያ ይልቁንም መብታቸውን ለማስከበር የሚቆም ነው። ቀደም ሲል ይህን አንቀጽ ለማሻሻል የተደረገው ሙከራ አልተሳካም። በ2021 ትራምፕ የማኅበራዊ መገናኛ አውታሮቹን እንዳይጠቀሙ ከታገዱ በኋላ ከሪፐብሊካን ወገን የሆኑ መራጮች የሚበዙባቸው ሁለት ግዛቶች ፍሎሪዳና ቴክሳስ የማኅበራዊ ሚዲያ ኩባንያዎች በገጾቻቸው ላይ የሚወጡ የፖለቲካ ንግግሮችን የመቆጣጠር አቅማቸውን የሚገድቡ ህጎች አጽድቀዋል። ሆኖም የማህበራዊ ሚዲያ ኩባንያዎች ከመንግስት ጣልቃ ገብነት ነጻ የሆነ የአርትዖት ውሳኔዎችን የመወሰን መብት አላቸው ሲል የዩናይትድ ስቴትስ ጠቅላይ ፍርድ ቤት ባሳለፈው ብይን መሰረት ግዛቶቹ አጽድቀዋቸው የነበሩት እነኚህ ህጎች በያዝነው ዓመት ተፈጻሚ ሳይሆኑ ቀርተዋል። በሮሂንጋ ስደተኞች ላይ የተነጣጠሩ የጥላቻ ንግግሮች የተንሰራፉበት ነበር። ከካማላ ሃሪስ የዲሞክራት ፓርቲ ወገን የሆኑ የፖለቲካ መሪዎች በበኩላቸው የማህበራዊ ሚዲያ ኩባንያዎች ብዙውን ጊዜ ሌሎችን የሚጎዱ ንግግሮች በመድረኮቻቸው እንዲስተናገዱ ይፈቅዳሉ ሲሉ ይወቅሳሉ። እንደ አውሮፓውያን የዘመን አቆጣጠር በ2022 ምክትል ፕሬዚዳንት ሀሪስ ችግሩን ለመፍታት በዋይት ሃውስ የተዋቀረ ግብረ ኃይል ይፋ አድርገው ነበር። ተከታዩም የሲስፓን ቴሌቪዥን ጣቢያ ቅጂ ይህንኑ ያሳያል። ሄት ሃዝ ቢከም ሶ ኮመን ኦን ዘ ኢንተርኔት የጥላቻ ይዘት ያላቸውን መልእክቶች በበይነ መረቦች ማሰራጨት በእጅጉ የተለመደ ከመሆኑ የተነሳ እንደ ማህበረሰብም እየተላመድ ነው ስለመጣን፣ አንዳንዶች አሁንማ በቃ የማይቀር ጉዳይ ሆኗል ሊሉ ይችላሉ። ለአሁኑ ታዲያ የማህበራዊ ሚዲያ ኩባንያዎች በበይነ መረብ አውታሮቻቸው ላይ የሚወጡ መረጃዎችን ይዘት የማረጋገጥና የመቆጣጠር መብታቸው እንደተጠበቀ ይቀጥላል። ይሁን እንጂ ይህ ጉዳይ ለብዙ ፖለቲከኞችና ዜጎች አሁንም ገና ሁነኛ መቋጫ አልተበጀለትም። ተከታዩ ዘገባችንም የዩናይትድ ስቴትስ ጉዳይ ላይ የሚያተኩር ነው። ፕሬዚዳንት ጆ ባይደን በመጪው ቅዳሜ የአውስትራሊያ ህንድና ጃፓን መሪዎችን በዋይት ሀውስ ተቀብለው ኳድ በሚል የሚታወቀው የአራቱ ቡድን ሀገራት ስብሰባን ያስተናግዳሉ። ቡድኑ በተለይም በኢንዶ ፓስፊክ ቀጠና ባለ ስልታዊና የጸጥታ ትብብር ላይ የሚያተኩር ነው። ህዝብ በብዛት በሚገኝበት ቀጠና ውስጥ ለቻይና ከኢኮኖሚም ሆነ ከስልት አንጻር ቀጠናው ወሳኝ መሆኑ ተነግሯል። የአሜሪካ ድምጽ ዘጋቢ አንብታ ፓውሊ ያሰናዳችሁ ዘገባ ቀጥሎ ይቀርባል። ኳድ በሚል መጠሪያ የሚታወቀውን የህንድ ጃፓን አውስትሬሊያ እና አሜሪካ የቡድን ግንኙነትን ወደ በለጠ ደረጃ ማሳደግ የፕሬዚዳንት ባይደን ዋና ትኩረት እንደሆነ ዋይት ሀውስ አስታውቋል ኢንዶ ፓስፊክ በመባል የሚታወቀው ቀጠና አራቱን ሀገራት የሚነካ እንደሆነ ሲታወቅ ዴላዌር በሚገኘው መኖሪያቸው ስብሰባውን የሚያስተናግዱት ባይደን ልዩ ትኩረት የሚሰጡት እንደሆነም ተነግሯል ካትሪን ዣምፒየር የዋይት ሀውስ ቃል አቀባይ ናቸው ይህ የመሪዎች ጉባኤ በሀገሪቱ መካከል ስልታዊ አንድነት እንዲኖር እና በኢንዶ ፓሲፊክ ቀጠና የጋራ ራዕያችንን እውን የምናደርግበት እንዲሁም ተጨባጭ ውጤቶችን በምናሳይበት ላይ የምናተኩርበት ነው። አራቱ ሀገራት በቀጠናው አሳሳቢ በሆኑት ጉዳዮች ላይ እንደሚያተኩሩ እና ህገወጥ የአሳ ማስገርን በተመለከተም የአቋም መግለጫ እንደሚያወጡም ባለስልጣናት ተናግረዋል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ከርት አብዛኞቹ የዓሳ ጥማጅ መርከቦች የቻይና ናቸው። የአካባቢ መንግስታት በእነርሱ ወገን ባሉት የውሃ አካላት ላይ ሕገወጥ የዓሳ ማስገር እንዲከላከሉ ያግዛል። ሁለቱ የአሜሪካ ፕሬዝዳንታዊ እጩዎች ከቻይና ጋር ያለውን ግንኙነት በተመለከተ የተለያየ አቀራረብ አላቸው። የሪፐብሊካኑ እጩ የቀድሞው ምክትል ፕሬዝዳንት ዶናልድ ትራምፕ በቻይና ላይ ታሪፍ መጨመር እንዳለበት አስታውቀዋል። ዴሞክራቷ ካማላ ሃሪስ ግን የባይደንን አቋም እንደሚያንጸባርቁ ይጠበቃል። ይህም በርካታ ሀገራትንና ዲፕሎማሲያዊ ግንኙነቶችን የሚነካ ጉዳይ እንደሆነም ተነግሯል። የአራቱ ሀገራት መሪዎች በአንድ ክፍል ውስጥ መገናኘታቸው ነጻ ሆነው እንዲነጋገሩ እድል የሚከፍት መሆኑን ተንታኞች ይናገራሉ። ራንድ የምርምር ኮርፖሬሽን የተሰኘው ተቋም ባልደረባው ራፊቂ ዶሳኒ በዋናው ጉዳይ ላይ ምንም እየተባለ አይደለም። ዋናው ጉዳይ ቻይና ነች። ከቻይና ጋር ያለውን ፉክክር መገዳደርን የተመለከተ ነው። በመግለጫው ላይ ይህ አልተመለከተም። የመሪዎቹ ዋና ትኩረት ግን ቻይና እንዳልሆነች ተንታኞች ይናገራሉ። ካትሪን ፓይክ ከስልታዊና ዓለም አቀፍ ጥናቶች ማዕከል ይህ ቻይናን ለማፈን የሚሰራ ቡድን አይደለም። የኳድ ዋና ትኩረቱ በጤና መሰረተ ልማትና፣ የሀገራትን የውሃ ክልልና የያዘውን ሀብት በመቆጣጠር እንዲሁም የህዝብ ለህዝብ ግንኙነት ላይ ያተኮረ ነው። ጆ ባይደን የአራቱ የኳድ ቡድን ሀገራት መሪዎችን ጉባኤ በመጪው ቅዳሜ በመኖሪያ ቤታቸው ያስተናግዳሉ። በአኒታ ፓውል ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ Thank you. በመቀጠል ደግሞ የምናልፈው ወደ አውሮፓ የፍልሰተኞች ጉዳይ ነው። ብሪታንያ የፍልሰተኞችን ቁጥር ለመቀነስ ስትል የጣሊያንን አካሄድ እንዳትከተል የሰብአዊ መብት ድርጅቶች ጥሪ አቅርበዋል። ብሪታንያ ከፈረንሳይ ጋር በሚያገናኛት በአትላንቲክ ውቅያኖስ ወሽመጥ ወይም እንግሊሽ ቻነል በኩል የሚያቀኑትን በርካታ ፍልሰተኞች ለመቀነስ ጣሊያን የተጠቀመችበት መንገድ ስራ ላይ እንዳታውል የሰብአዊ መብት ቡድኖቹ አሳስበዋል። የሰብአዊ መብት ቡድኖቹ ጥሪውን ያቀረቡት የብሪታንያ ጠቅላይ ጠቅላይ ሚኒስትር ኪር ስታርመር ጣሊያን ሜዲትራኒያን ባህር እያቋረጡ የሚገቡ ፍልሰተኞችን በመከታተሉ ረገድ ስላስመዘገበችው ስኬት በይበልጥ ለመረዳት በዚህ ሳምንት ወደ ሮማ ማቅናታቸውን ተከትሎ ነው። ሄነሪ ሪጅዌል ያጠናቀረውን ዘገባ ቆንጅታዬ እንደሚከተለው አሰናድተዋለች። በፈረንሳይዋ ካሌ የባህር ጠረፍ አጠገብ እንደ ነገሩ ተጠጋግነው በተሰሩ መጠለያዎች የሚበዙት ሱዳናውያን የሆኑ ፍልሰተኞች ብሪታንያ የሚደርሱበትን ዕድል በጉጉት እየተጠባበቁ ተቀምጠዋል። ባለፈው ሳምንት የተሳፈሩባት ደካማ ጀልባ ፈረንሳይ ጠረፍ ላይ ከዐለት ጋር ተጋጭታ ስምንት ፍልሰተኞች ውሃ ወስዷቸዋል። ስማችን እንዳይገለጽብን ያሉት እነዚህ ሱዳናውያን ፍልሰተኞች ያም ሆኖ ሀሳባቸውን እንዳለወጡ ነው የሚናገሩት። but we must take this risk እዚህ ያለው ሰው ሁሉ ይፈራል እኮ። ግን የመጣው ይምጣ እንደምንም ብለን ዩኬ መግባት አለብን ብለን ነው። ሌላ ምንም አማራጭ የለም። ከፈረንሳይ ወደ ደቡባዊ የእንግሊዝ ጠረፍ በትናንሽ ጀልባዎች የሚዘልቁት ፍልሰተኞች ቁጥር ጨምሯል። እንደ አውሮፓውያን አቆጣጠር በዚህ በ2024 ዓ ም እስካሁን ባለው ጊዜ ብቻ ከ22 ሺህ በላይ ወደ እንግሊዝ አቋርጠዋል። ባለፈው ቅዳሜ ከ800 በላይ እንደ ገቡ ነው የተነገረው። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር ከትናንት በስቲያ ሰኞ ወደ ጣሊያን የተጓዙ ሲሆን የጉዟቸው ዓላማ ጣሊያን በሜዲትራኒያን ባህር በኩል ከሰሜን አፍሪካ በማቋረጥ የቀጠለውን ፍልሰት ለመቀነስ በቅርብ ጊዜ ካገኘችው ስኬት ትምህርት ለመቅሰም መሆኑን ተናግረዋል። በፍልሰቱ መስመር ላይ ካሉት አገሮች ጋር በኩልነት ተቀናጅታችሁ የፍልሰቱን መነሻዎች ከምንጩ መፍትሄ ለመፈለግ ፍልሰተኛ አዘዋዋሪዎችንም ለመታገል በመስራታችሁ አስደናቂ ውጤት አምጥታችኋል። ይህም በመሆኑ በባህሩ በኩል ወደ ጣሊያን የሚገቡ ፍልሰተኞች ቁጥር ከ2022 አንስቶ በ60 ከመቶ ቀንሷል። ጣሊያን ሊቢያና ቱኒዥያ በባህር ጠረፎቻቸው በኩል የሚያልፉትን ፍልሰተኞች እንዲያስቆሙላት ከሁለቱ ሀገሮች ጋር የብዙ ሚሊዮን ዶላር ስምምነት አድርጋለች። የሰብአዊ መብት ድርጅቶች በበኩላቸው ሁለቱን ሀገሮች በፍልሰተኞች ላይ በስፋት የመብት ረገጣ አድራጎት ይፈጽማሉ በማለት ይወነጅላሉ። ጣሊያን ከአልቤኒያም ጋር በብዙ ሺዎች የተቆጠሩ ጥገኝነት ጠያቂዎችን ማመልከቻቸው እዚያ ሆነው እንዲታይላቸው ልትልክ ባለፈው ዓመት ስምምነት ላይ ደርሳለች። የጣሊያን ጠቅላይ ሚኒስትር ጆርጂያ መሎኒ ሲናገሩ፣ ይህ የሚሰራ ከሆነ ደግሞም ይሰራል ብዬ ነው ተስፋ የማደርገው መጠነ ሰፊ ለሆነው የፍልሰተኞች ጎርፍ መፍትሄ የሚሰጥ አዲስ መላ ሆኖ ሊያገለግል ይችላል። ጠቅላይ ሚኒስትሯ ይህን ይበሉ እንጂ ጣሊያን የቀረጸችውን የፍልሰተኞች ማስቆሚያ መላ በሚመለከት ጥያቄ የሚያነሱ አሉ። የብሪታንያ የአምነስቲ ኢንተርናሽናል ጽሕፈት ቤት ዋና ሥራ አስፈጻሚ ሳሻ ዳሽሙክ አንዱ ናቸው። ስ አምነስቲ ኢንተርናሽናል ጣሊያን በዚህ አሰራሯ በዓለም አቀፍ ህግጋትና በሰብአዊ መብት ህግ ያሉባትን ግዴታዎቿን እያከበረች ነው ወይ የሚለውን ላይ እጅግ አሳሳቢ አድርጎ ይመለከተዋል። እንደ ዩናይትድ ኪንግደም ያሉ ሀገራት የሚሰራ የጥገኝነት ጉዳይ ስርዓት እንደሚቀርጹ ተስፋ እናደርጋለን። ያን ስንል የጥገኝነት ማመልከቻዎችን በተገቢው መንገድ ነገር ግን በፍጥነት ለማስተናገድ የሚያስችል ስርዓት ለማለት ነው። ከዚህም ሌላ አብዛኞቹ ፍልሰተኞች እጅግ አሰቃቂ ሁኔታዎችን ሸሽተው የተሰደዱ መሆናቸውን በመገንዘብ በሰብአዊ መንገድ የሚያስተናግድ ስርዓት ማለታችን ነው። ፈረንሳይ የባህር ጠረፏ ላይ የፍልሰተኞች ቁጥጥሯን እንድታጠናክር ብሪታንያ በሶስት ዓመታት ጊዜ ውስጥ ተከፍሎ የሚያልቅ ስድስት መቶ ሚሊዮን ዶላር በመስጠት ላይ ስትሆን ወደ እንግሊዝ የሚያቀኑት ፍልሰተኞች ቁጥር ግን መጨመሩን እንደቀጠለ ነው። የብሪታንያ ጠቅላይ ሚኒስትር ስታርመር የሚያተኩሩት ተቀባይነት የማያገኙ ጥገኝነት ጠያቂዎችን ወደ ሀገራቸው መመለስ ላይና ፍልሰተኞችን በህገወጥ መንገድ የሚያስተላልፉ የተደራጁ ቡድኖችን ለማጥፋት እንዲቻል የተሻለ የስለላ ክትትልና የፖሊስ ቁጥጥርን ማጠናከል ላይ እንደሚሆን አሳውቀዋል የአንጋፋው ፖለቲከኛና የዩኒቨርሲቲ ምሁር ፕሮፌሰር በየነ ጴጥሮስ ስርዓተ ቀብር በዛሬ ዕለት በጴጥሮስ ወጳውሎስ ተፈጽሟል። ከቀብራቸው በፊት በሚሊኒየም አዳራሽ የሽኝት መርሃ ግብርም ተካሂዷል። በመርሃ ግብሩ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ ፕሮፌሰር በየነ ሀገርን በመውደድና ተግቶ በመስራት ለትውልድ ትምህርት የሚሆኑ ናቸው ሲሉ ተናግረዋል። በኢትዮጵያ የዩናይትድ ስቴትስ ኤምባሲም በፕሮፌሰሩ ሕልፈት የማዘኑን ጨምሮ ገልጿል። ኬኔዲ አባተ ተከታዩን አሰናድቷል። አንጋፋው ፖለቲከኛና የባዮሎጂው ሊቅ ፕሮፌሰር በየነ ጴጥሮስ በሀዲያ ዞን ምስራቅ ባዳዋቾ ወረዳ ሾኔ ከተማ አቅራቢያ በምትገኝ ገጠራማ መንደር መጋቢት 1942 ዓ ም ነው የተወለዱት። ከቀድሞው ቀዳማዊ ኃይለ ስላሴ ከአሁኑ የአዲስ አበባ ዩኒቨርሲቲ በ1965 ዓ ም የመጀመሪያ ድግሪያቸውን በስነ ህይወት ወይም ባዮሎጂ የትምህርት ዘርፍ የላቀ ውጤት ማምጣታቸውን ተከትሎ እዚያው በመምህርነት ተቀጥረው ስራቸውን የጀመሩት ፕሮፌሰሩ በዩናይትድ ስቴትስ የተከታተሉትን የሁለ ሁለተኛና የዶክተሬት ዲግሪ ትምህርት እንዳጠናቀቁም ወደ ሀገራቸው በመመለስ በአዲስ አበባ ዩኒቨርሲቲ የመምህርነት ስራቸውን እንደቀጠሉ የህይወት ታሪካቸው ያስረዳል። በዩኒቨርሲቲውና በሌሎችም የሀገር ውስጥና የውጭ ከፍተኛ የትምህርት ተቋማት በርካታ የድህረ ምረቃና የዶክተሬት ተማሪዎችን በማስተማርና በማማከር ለስኬት ያበቁት ፕሮፌሰር በየነ በኢትዮጵያ ፖለቲካ ውስጥም ጉልህ አሻራቸውን ማሳረፍ የቻሉ አንጋፋ ፖለቲከኛ ናቸው። እኚህ ታዋቂ ፖለቲከኛ፣ መምህርና ተመራማሪ ለተሻለ ሕክምና ባቀኑ የተካሄደበት በኬንያ ናይሮቢ በዚህ ሳምንት ሰኞ ሌሊት ነበር። በ75 ዓመታቸው ያረፉት ዛሬ ሐሙስ መስከረም 9 ቀን 2017 ዓ ም ሽኝት ተደርጎላቸው ስርዓተ ቀብራቸውም ተፈጽሟል። በአዲስ አበባ ሚሌኒየም አዳራሽ በተካሄደው የሽኝት መርሃ ግብር ላይ ጠቅላይ ሚኒስትር አብይ አህመድን ጨምሮ በርካታ ከፍተኛ የመንግስት የሥራ ኃላፊዎች፣ የፖለቲካ ፓርቲዎች መሪዎችና ተወካዮች፣ የፕሮፌሰሩ ቤተሰቦችና ወዳጅ ዘመዶቻቸው ተገኝተዋል። ብዙም ባልተለመደ ሁኔታ በዛሬው የሽኝት ስነ ስርዓት ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር ፕሮፌሰር በየነ ለትውልድ ተምሳሌታዊ ተግባር እንደፈጸሙ ገልጸዋል። ከኚህ ታላቅ ሰው ትውልድ መማር ያለበት ሀገርን መውደድ፣ ቤተሰብን መውደድ፣ ተግቶ መስራትና እንዲህ ባለ ክብር ለመሸኘት መብቃት ታላቅ እድል ስለሆነ ይህንን ትምህርት ከሳቸው ሁላችንም መቅሰም ያለብን ይመስለኛል። ፕሮፌሰር በየነ ባለፉበት የህይወት መንገድ የህይወት ታሪካቸው እና ማንነታቸው የሚያሳየው እጃቸው ደም የለበትም፣ ልባቸው ጥላቻ የለበትም። የምሕረት አምላክ በእረፍት እንደሚያኖራቸው እተማመናለሁ። ባልተቤትና ልጆች ልትጽናኑ ይገባል። የሚያኮራ አባት፣ የሚያኮራ አያት ስላላችሁ፣ ብዙዎች ለዚህ አልታደሉም። ሁላችንም እንደሳቸው አገራችንን ወደን አገልግለን በክብር ለማለፍ እንዲያበቃን እመኛለሁ። ከሰላሳ ስምንት ዓመታት በላይ በአዲስ አበባ ዩኒቨርሲቲ በመምህርነትና በኃላፊነት ያገለገሉት የአሁኑ የኢትዮጵያ ሳይንስ አካዳሚ ስራ አስፈጻሚ ፕሮፌሰር ተከተል ዮሐንስ የፕሮፌሰር በየነ ጴጥሮስ ተማሪ ናቸው። ቀጥሎም ለረዥም ዓመታት ባልደረባቸው በመሆን በዩኒቨርሲቲው አብረዋቸው እንደሰሩ የሚናገሩት ፕሮፌሰር ተከተል ስለ ፕሮፌሰር በየነ ለአሜሪካ ድምፅ ተከታዩም ብለዋል። ፕሮፌሰር በየነ ታላቅ ምሁር፣ ታላቅ አስተማሪ፣ እንደገና ደግሞ ታላቅ ተመራማሪ፣ የምርምራቸው ውጤትም ለሀገር ፋይዳነት ያለው ብዙ ጠቀሜታ ያለው፣ ለምሳሌ ያህል ማስታውሰው ኤች አይቪ ኤድስ በሀገራችን የተንሰራፋ ባለበት ጊዜ አሶሲሽን ሁሉ በማቋቋም ዩኒቨርሲቲ ውስጥ ለተማሪዎች እንዴት ፕሪቬንቲቭ ሜዥር መውሰድ እንዳለባቸው ትልቅ ሮል የነበራቸው ናቸው። በተጨማሪ በተለይ ወባ ላይ ትልቅ ምርምሮችን ሰርተዋል። ከምርምር ባሻገር ደግሞ ብዙ ምሁሮችን በተለይ በማስተርስ በፒኤችዲ ሌቭል ያፈሩ ከዛም አልፎ ደግሞ የምርምር ስራዎቻቸው በተለያዩ ኢንተርናሽናል በሆኑ የምርምር ጽሁፎች የፐብሊሽድ የሆኑ ያተረፉ ታላቅ ምሁር የብዙዎች አባት ብዙዎችን ያስተማሩና ያበቁ ጀግና ምሁር ናቸው ግን የሚያንስባቸው አይደለም። ከዚህ በተጨማሪም ያው ለኮሚኒቲ ያላቸው ሶሻል አስፔክታቸው ደግሞ በጣም በጣም የሚደነቅ ነበር። ከልጅነት እስከ ሽምግልና አብረው አደግ ጓደኛቸው እንደሆኑ የገለጹልን ጋሽ ዮሐንስ ሙሊሶ ፕሮፌሰር በየነ ከማህበራዊ ህይወት ጀምሮ በመልካምነት የሚመሰከርላቸው ሰው እንደነበሩ አውቅተውናል። እሱ የኢትዮጵያ የኢትዮጵያ አምባሳደር ብሄርም የሌለው መቼም እንግዲህ ሰው ኖሮ ኖሮ መኖሩ መሄዱ አይቀርም። አይቀር ለዘወለነው እኛ የእንግድነት ዘመን ነው ይወሰው ቦታ ስለዚህ በዚህ በእንግድነት ዘመን ውስጥ ሰዎች የሰዎች አኗኗር ተያይዞ ተጋግዞ

በፕሮፌሰር በየነ ሕልፈተ ሕይወት በርካቶች አዘናቸውን የገለጹ ሲሆን ከእነዚህ መካከል የሆነው በኢትዮጵያ የዩናይትድ ስቴትስ ኤምባሲ የሰላማዊ ፖለቲካ ትግል አቀንቃኝ የነበሩት ታዋቂው ኢትዮጵያዊ ፕሮፌሰር በየነ ጴጥሮስ ከዚህ ዓለም በሞት መለየታቸውን ስንሰማ በጣም አዝነናል ብሏል። ትምህርታቸውን ከተከታተሉበት ከዩናይትድ ስቴትስ ጋር ያላቸው ግንኙነት ለእውቀትና ለለውጥ ያላቸውን ቁርጠኝነት የሚያሳይ ነበር ሲልም አክሏል። ፕሮፌሰሩ በሙያቸው 120 ሳይንሳዊ የጥናት ውጤቶችን በግልና በጋራ በመሆን በተለያዩ ጥናታዊ መጽሔቶች ላይ አሳትመዋል። ከመምህርነት ሙያቸው በተጨማሪ ከሶስት አስርት ዓመታት በላይ በዘለቀው ተግባራዊ የአደባባይ የፖለቲካ ህይወታቸው የሰላማዊ ፖለቲካ እንቅስቃሴ ተምሳሌት እንደሆኑ ጠቅላይ ሚኒስትር አብይን ጨምሮ በብዙዎች ተመስክሮላቸዋል። መንግሥት ወድቆ ኢህአዴግ ኢትዮጵያን መምራት በጀመረበት በ1983 ዓ ም በግልጽ ፖለቲካውን የተቀላቀሉት ፕሮፌሰር በየነ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክና ኢሶዴፓን ጨምሮ የተለያዩ የፖለቲካ ፓርቲዎችን ከማቋቋምና ከመምራት ጀምሮ በሀገሪቱ የፖለቲካ ምህዳር ላይ መሪ ተዋናይ ከነበሩ አንጋፋ ፖለቲከኞች አንዱ ናቸው። በሽግግር መንግስቱ ወቅት የትምህርት ምክትል ሚኒስትር ከመሆን ጀምሮ እስከ ፖሊሲ ጥናት ኢንስቲትዩት ዋና ዲሬክተርነት በተለያዩ መንግስታዊ ኃላፊነቶችም ያገለገሉ ሲሆን ለሚሰጧቸው የተለያዩ አገልግሎቶች ተደራራቢ ደሞዝና ጥቅማ ጥቅም ባለመውሰድም ይታወቃሉ። የኚህ አንጋፋ ምሁርና ፖለቲከኛ ስርዓተ ቀብር በጴጥሮስ ወጳውሎስ መካነ መቃብር ነው ዛሬ ሐሙስ መስከረም ዘጠኝ ቀን የተፈጸመው። ፕሮፌሰር በየነ ጴጥሮስ ባለትዳር የነበሩ ሲሆን የአራት ልጆች አባትም ናቸው። Lamedica dimmt, kenne der Watte at ah, dies aber bang. አሁን ሰዓቱ በኢትዮጵያውያን ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከሰላሳ አምስት ላይ ያመለክታል። እንግዲህ አድማጮች፣ ተመልካቾቻችን አብራችሁን ስለሆናችሁ እናመሰግናለን። የሐሙስ ምሽት መሰናዷችን ይቀጥላል። ግጭት ባለባቸው አንዳንድ የኦሮሚያ ዞኖች የስልክ አገልግሎት መቋረጡን ነዋሪዎች ተናገሩ። በኦሮሚያ ክልል ሰሜን ሸዋ ዞን እንዲሁም ደግሞ ምዕራብ ወለጋና ቄለም ወለጋ ዞኖች የስልክ አገልግሎት ረዘም ላለ ጊዜ መቋረጡን የገለጹ የአካባቢው ነዋሪዎች በምጣኔ ሀብታዊና በማህበራዊ እንቅስቃሴ እንቅስቃሴዎቻቸው ላይ ከፍተኛ የሆነ ተጽዕኖ እያደረሰ መሆኑን ተናግረዋል። የአገልግሎት መቋረጥ ከአካባቢው የጸጥታ ችግር ጋር ተዳምሮ አሳሳቢ እንደሆነባቸውም አመልክተዋል። በምዕራብ ወለጋና ቄለም ወለጋ ዞኖች በሚገኙ በርካታ ወረዳዎችን በተለይም የኢንተርኔት አገልግሎት ከተቋረጠ ከአራት ዓመታት በላይ ማስቆጠሩን ነው ነዋሪዎቹ የተናገሩት። ጸሐይ ዳምጠው ዘገባ አላት። በኦሮሚያ ክልል ግጭት ባለባቸው ዞኖች ውስጥ በተለይ በምዕራብና ቄለም ወለጋ ዞኖች ውስጥ በሚገኙ በርካታ ወረዳዎች የስልክ አገልግሎት ከተቋረጠ አመታት መቆጠራቸውን ነው ነዋሪዎች ለአሜሪካ ድምፅ የተናገሩት። የአገልግሎቱ መቋረጥ ማህበራዊና ኢኮኖሚያዊ ጉዳቶች እያስከተለባቸው መሆኑንም ነዋሪዎች ገልጸዋል። የቄለም ወለጋ ዞን ጊዳሚ ወረዳ ግራይ ሶንካ ቀበሌ ነዋሪ መሆናቸውን የገለጹት አቶ ከድር አሜ የኔትወርክ አገልግሎት ከተቋረጠባቸው አመታት መቆጠሩን ገልጸው ስልክ መደወል ከፈለጉ ወደ ሌላ አካባቢ ለመጓዝ እንደሚገደዱ ተናግረዋል። ሰርኪን በዴ ጅራ ዴሜ ዴሜ ለፈ ፈጎ ፈጎ ዴሜ ተበፋያ ቤቱ ጋረ ለምንሌ በው ለንዴ በኢፋቱ ያድመ በገባባል ተበፋተማ የስልክ ኔትወርክ እኛ አካባቢ ላይ የለም። አንዳንዴ ከበርካታ ጉዞ በኋላ ዳገት ላይ ወጥተን እንዳጋጣሚ ነው ሌላ ቦታ ያሉትን ቤተ ዘመድ የምናገኘው። ዳገት መውጣት የማይችሉ ደግሞ ይህን እድል አያገኙም። አሁን ባለሁበት ቦታ ራሱ 30 ደቂቃ አልሞላም። እየመጣ እየተቋረጠ ነው ያለው። እናም መንግስት ችግራችንን ተረድቶ አገልግሎቱን ቢመልስልን እንላለን። የሰሜን ሸዋ ዞን ነዋሪ መሆናቸውን የገለጹትና ለደህንነታቸው በመዝጋት ስማቸውን እንዳንጠቅስ የጠየቁት ሌላ አስተያየት ሰጪ በዞኑ የስልክ አገልግሎት ከተቋረጠ ሁለት ሳምንት አልፎታል ስሉ ያንን ተከትለው መጡ ያሏቸውን ችግሮች አብራርተዋል። ኔትወርኪን አዳንቺቱ ኔትወርኪ ቆፋሜቲ ወኒ ከመዩ ብየ ከነቲ ርጋ ብልብል አንተ ቱሬ ጅራ ሁሉም ነገር በስልክ የሚንቀሳቀስ በሆነበት በአሁኑ ጊዜ እኛ ጨለማ ውስጥ ነን። ስለ ገበያ መረጃ የለንም። ስለ ጤና፣ ስለ ትምህርት፣ በአጠቃላይ ምንም መረጃ የለንም። አስቸጋሪ ሁኔታ ውስጥ ነን። የስልክ ኔትወርክ ሲቋረጥ የስልክ አገልግሎት ብቻ አይደለም ህብረተሰቡ የሚያጣው። በአገር ደረጃ ሁሉም አገልግሎት በሚባል ሁኔታ በስልክ ከሆነ ቆይቷል። አሁን ስልክ ግብይትም፣ የትራንስፖርት፣ የትምህርት፣ የጤናና ዘርፈ ብዙ አገልግሎቶችም የሚከናወንበት ነው። ነገር ግን አሁን አገልግሎት መቋረጡ ወላድ እናቶች ሳይቀሩ አምቡላንስ እያለ መጥራት ባለመቻሉ ለአደጋ እየተጋለጡ ነው። አደጋ ካጋጠመን በምንም መልኩ መረጃውን ለሚመለከተው አካል ማድረስ አስቸጋሪ ነው። መንግስት አፋጣኝ መፍትሄ ቢሰጠን እንላለን። በተመሳሳይ የደህንነት ስጋት ስማቸው እንዳይጠቀስ ጠየቁና በምዕራብ ወለጋ ዞን የባቦ ገንቤል ነዋሪ መሆናቸውን የተናገሩት አስተያየት ሰጪም የአገልግሎቱን መቋረጥ አብራርተዋል። በአካባቢያችን የመንግስት የጸጥታ ኃይሎችና የኦሮሞ ነጻነት ሰራዊት ታጣቂዎች ይንቀሳቀሳሉ። አንዱ ዛሬ ከመጣ ሌላኛው ነገ ይመጣል። ግጭቶች በየቀኑ አሉ። በመካከል ንጹሐን ዜጎች ይጎዳሉ። አሁንም ቀጥሏል። የስልክ አገልግሎት የለንም፣ ከተቋረጠ ሰንብቷል። የመንግስት አካላት ስብሰባ ሲሰበስቡን የስልክ አገልግሎት እንዲቀጥሉልን እንጠይቃለን። ነገር ግን መልሳቸው የጸጥታው ችግር ሲስተካከል የሚል ነው። ምንም መሻሻል የለም። የስልክ አገልግሎት መቋረጡ በኢኮኖሚያዊእና በነፍስ አድን ማህበራዊ አገልግሎቶች ላይ ከፍተኛ ጉዳት እያደረሰ መቀጠሉን የአሜሪካ ድምፅ ያነጋገራቸው ነዋሪዎች በስፋት አብራርተዋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ዛሬ ሐሙስ መስከረም 9 ቀን 2017 ዓ ም ለጋዜጠኞች በሰጡት መግለጫ በ2017 የበጀት ዓመት የደንበኞቹን ቁጥር ወደ 83 ሚሊዮን ለማሳደግ ማቀዱን ዋና ስራ አስፈጻሚያው ገልጸዋል። ሱ ሳሱ ሁሉ ጫጭ ቁረ

ግጭቶች ባሉባቸው አካባቢዎች የስልክና የኢንተርኔት አገልግሎት መቋረጥ እያስከተለ ያለውን ችግር ግን ዋና ስራ አስፈጻሚዋ በስፋት አላብራሩም። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። የተከበራችሁ አድማጭ ተመልካቾቻችን ለምሽቱ መግቢያችን ላይ ያስተዋወቅ ነው አብይ ርዕሳችን በአማራ ክልል ምስራቅ ጎጃም ዞን ሁለት መምህራን መገደላቸውን የአካባቢው አስተዳደር ገለጸ የሚለው ዘገባችን ቆየት ብሎ የሚመጣ ይሆናል። አልዘነጋ ነው አብራችሁን ትቆዩ ዘንድ እንጋብዛለን። እስከዛው ድረስ ግን የሌላ አንድ ዘገባ ወደ እናንተ እናቀርባለን። የቻርለስ ሳተን የኢትዮጵያ ሙዚቃ አበርክቶትና የተዘነጋው ውለታቸው ይሰኛል። አሜሪካዊ ቻርለስ ሳተን እድገት ሂደት ውስጥ አሻራቸውን ካስቀመጡ ሁነኛ የውጭ ሀገር ዜጎች አንዱ እንደሆኑ ይነገርላቸዋል። በ1950ዎቹ መጨረሻ የሰላም ጓድ ወይም ደግሞ ፒስ ኮርፕስ አባል ሆኖ ወደ ቱለሰትን በቆይታቸው የባህል ሙዚቃ መሳሪያ የሆነውን መሰንቆ ተምረው የአማርኛ ዘፈኖችን ከኦርኬስትራ ኢትዮጵያ የባህል ቡድን ጋራ ተባብሮ በመድረክ እስከ ማቅረብ ደርሰዋል። አስማማየ ነው በአሁኑ ወቅት የ81 ዓመት አዛውንት የሆኑትን ቻርለስ ሰተን ጋር በኢትዮጵያ የባህል ሙዚቃ ላይ ዙሪያ ላይ ተጫውቷል። ወደዛው ነው የምናልፈው። ጊዜው 1959 ዓ ም መጨረሻ ነው። አዲስ ዓመት ተቃርቧል። በወቅቱ ዝነኛ የነበረው የኦርኬስትራ ባንድና የባንዱ መሪ ተስፋዬ ለማ በአዲስ ዓመት ምን ይዘው ይቀርባሉ የሚለው የሚጠበቅ ነበር። ታዲያ ኦርኬስትራ የኢትዮጵያ ባንድ አሜሪካዊውን ቻርለስ ሳትንን በማሲንቆ ተጫዋችነት ለመድረክ እየት ያበቃው በዚህ ወቅት ነበር። ቻርለስ ሳትንም እስካሁን ድረስ የሚታወቅበትን መሰንቆ የተሰኘው ዘፈኑን በዚያ ታሪካዊ መድረክ ላይ በአማርኛ ቀረበ። እስቲ ተመልከቱ መሰንቆ ጨዋታ እስቲ ተመልከቱ መሰንቆ ጨዋታ ቃሉ ቃልን ወልዶ ስሜትን ሲመታ በእንቁጣጣሽ ዕለት በሺ ዘጠኝ መቶ ስልሳ ዓመተ ምህረት እነው ለመጀመሪያ ጊዜ ተስፋ ለማ ደርሶልኝ ያቀረብኩት አሜሪካዊ ቻርለስ ሳተን ኢትዮጵያን በልዩ ልዩ የስራ መስኮች ለማገዝ በአሜሪካ መንግስት ከተላኩት የሰላም ጓዶዎች ወይም ፒስ ኮርፕስ መካከል አንዱ ነው። የእንግሊዝኛ ቋንቋን ለማስተማር በያኔው የቀዳማዊ ኃይለስላሴ ዩኒቨርሲቲ በአሁኑ የአዲስ አበባ ዩኒቨርሲቲ የተመደበው ቻርለስ የሙዚቃ ፍቅር የነበረውና ፒያኖን፣ አኮርዲዮንና ጊታርን የመሰሉ የዜማ መሳሪያዎችን ይጫወት ነበር። ቻርለስ ሳተን ለአሜሪካ ድምፅ በሰጠው ቃለ መጠይቅ ይኸው የሙዚቃ ፍቅር ለኢትዮጵያ የባህል ሙዚቃም የተለየ ስሜት እንዲኖረኝ አደረገ ይላል። ከመጀመሪያ ጀምሮ ልዩ ነገር ሆነውብኝ በጣም ወደድኩት እና ስሜቴ ልክ የሌላ ኢትዮጵያ ነገር፣ ቋንቋ፣ ባህል፣ ሁሉንም ነገር ስለ ኢትዮጵያ ለመማር እንደፈለግኩ የሙዚቃውንም፣ በተለይ የሙዚቃ ስሜት ስላለኝ ስለ ኢትዮጵያ ሙዚቃ ለማወቅ ትልቅ ፍላጎት ነበረኝ እና በዚህ አይነት መንገድ ነው ልገባበት የቻልኩት። ከኢትዮጵያ ሙዚቃ ጋር በፍቅር የወደቀው ቻርልስ ሳተን በወቅቱ በቀዳማዊ ኃይለስላሴ ዩኒቨርሲቲ ቅጥር ግቢ በሚገኘው ክሬቲቭ አርትና ትዕይንተ ጥበባት ማዕከል በአሁኑ የባል ማዕከል ውስጥ በታዋቂው የሙዚቃ ሰው ተስፋዬ ለማ እየተመራ የባል ሙዚቃዎችን ያቀርብ ከነበረው ኦርኬስትራ ኢትዮጵያ ጋር ተቀራርቦ ለመተዋወቅ በቃም እና እኔ ከኦርኬስትራ ኢትዮጵያ ጋር ለመጫወት የቻልኩት አንዱ ምክንያት ዋናው ምክንያት ተስፋ ለማ እኔ ምስንቆ ስማር ሲያይ የውጭ ሀገር ሰው ከኦርኬስትራ ጋር ተሰልፎ የኢትዮጵያን ባህላዊ ሙዚቃ ሲጫወት ትኩረት ያመጣል ወደ ኦርኬስትራ ኢትዮጵያ። እና በዚህ አይነት አስተሳሰብ ነው የጋበዘኝ ከኦርኬስትራ ኢትዮጵያ ጋር እንድጫወት። በኢትዮጵያ በባህል ማዕከል ስድስት ኪሎ እዚያ ነበር ለመጀመሪያው ጊዜ ከኦርኬስትራ ኢትዮጵያ ጋር እና ከአስተማሪዬ ጌታ መሳይ አበበ ጋር ተሰለፍኩት። የፈጠረብህ ስሜት ምንድን ነበረ? የኢትዮጵያ ሙዚቃ ስጫወት መጀመሪያ በጣም የደስታ ስሜት ነበረኝ፣ ተሰማኝ ማለት ነው። ምክንያቱም አዲስ ነገር ስለሆነ እኔ አልጠባበቅም ነበር እና መቼስ ከመጀመሪያው ጀምረው እዛ ስቴጅ ላይ መድረክ ላይ ስወጣ ሰዎቹ በጣም ወደው ያጨበጭቡ ነበር። የአማርኛ ቋንቋንና የማሲንቆ ጨዋታን ከአንድ ዓመት ባልበለጠ ጊዜ ተምሮ እናውቆ ሙዚቃውን ያቀረበው ቻርለስ በወቅቱ በኢትዮጵያውያን ዘንድ ከፍተኛ ተቀባይነት እንዳገኘ ኢትዮጵያውያን ዘመነኛ የሙዚቃ ወዳጆች ይመሰክሩለታል። ከዘመነኞችም አንዱ አድማጭ ተመልካቾቻችን ይህንን ዘገባ ሙሉን ለመከታተል በድረገጻችን ቪያ ማሀሪክ ላይ እንድታገኙታላችሁ ዛላይ እንድትከታተሉት እንጋብዛለን። የመጨረሻው ዘገባችን አብይ ርዕሳችን ነው። በአማራ ክልል ምስራቅ ጎጃም ዞን ሁለት መምህራን መገደላቸውን የአካባቢው አስተዳደር ገለጸ። አስቴር ምስጋናው ዘገባ አላት። በምስራቅ ጎጃም ዞን ስናን ወረዳ ሮብ ገበያ ከተማ ትላንት መስከረም 8 2017 ዓ ም ምሽት አራት ሰዓት ላይ ሁለት መምህራን በፋኖ ታጣቂዎች ተገድለዋል ሲሉ የወረዳው አስተዳዳሪ አቶ አየነው ደለለ ዛሬ ለአሜሪካ ድምፅ ተናግረዋል መምህራኑ ተገድለዋል ያሉበትንም ምክንያት ሲናገሩ መስከረም 8 2017 ዓ ም ከምሽቱ አራት ሰዓት አካባቢ ነው ድርጊቱ የተፈጸመው በተለይ ትውልድን የሚቀርሱ መምህራን ላይ በጥይት ተደብድበው ሕይወታቸው አልፏል። አንደኛ አቶ ጌታ እንዳለ ይባላል። ሁለተኛ አቶ አትንኩት ሁነኛው ይባላሉ። ሁለቱም የረው ገበያ አጠቃላይ ሁለተኛ ደረጃ ትምህርት ቤት መምህራን ናቸው። በቅርቡ ነው ሁለቱም ማስተርሳቸውን ወይም ሁለተኛ ደግሪያቸውን ሰርተው ትውልድ እየቀረጹ የነበረው ሲገደሉ የተገደሉበት ዋነኛ መነሻ ምክንያት አዲስናን ወረዳ በሁለት ሺ አስራ ስድስት አመት የትምህርት ስርዓት ያልተካሄደበትና እንዲቀጥል ያላስቻልንበት አመት ስለነበረ ሁሉም የትምህርት ቤት ማህበረሰብ መምህራን፣ እሷ መምህራን፣ ሱፐርቫይዘር እና ህዝቡን በጋራ በመሆን ትምህርትን ማስቀጠል አስፈላጊ ነው በሚል በርካታ የንቅናቄ መድረኮችን ካካሄድን በኋላ ጽንፈኛው የትምህርት ጠል ከመሆኑን ጋር በተያያዘ ትምህርት ስርዓት ለምን አስጀመራችሁ እና ትምህርቱን ለማስቀጠል በዚህ ደረጃ እንቅስቃሴ ማድረጉ ተገቢነት የለውም፣ በሚል በተለያዩ መምህራን እሰ መምህራን ማስጠንቀቅ ያሰጡ ቆይተው እንግዲህ ከምሽቱ አራት ሰዓት አካባቢ ከሚኖሩበት ቤት ጋር ገብተው በማውጣት በግፍ ገለዋቸዋል ማለት ነው። ለዛሬ አጥቢያ ትምህርት በሁሉም ትምህርት ቤቶች ልናስጀምር ነበር ፕሮግራም የያዝ ነው። ለአማራት ግን ወይም ለአማራ ህዝብ አለው ብሎ ያወጀው ራሱን ያልተገባ ስም የሰጠው ፋኖ ነኝ ብሎ የተደራጀው አካል ትምህርት ጠል በመሆኑ ምክንያት ስናን ወረዳ ትምህርት አላስቀጠልም ማለት ነው። አቶ አየነው አክለውም መምህራኑ ትምህርት እንዳያስጀምሩ ድብደባና፣ እገታና ሌሎችም ወከባዎች እንደተደረገባቸው ተናግረዋል። ስድስት አካባቢ በሰመምራ ሶስት ሱፐርቫይዘር በመምህር ደረጃ አስራ አራት አካባቢ የሚደርሱ መምህራን ትምህርት እንዲቀጥል ፍላጎት አላችሁ የሚል ሀሳብ ተደብድበዋል። ቦታው ድረስ ታፍኖ ተወስዶ ተደብድበው ገንዘብም ተቀብለው የተለቀቁበት ሁኔታ አለ። ጉዳት የደረሰባቸው አሁንም ሕክምና ላይ የሚያደርጉ አካሎችም ጭምር አሉ። ይሄ ቡድን መንገድ ላይም ጭምር ከደብረ ማርቆስ ረቡዕ ገበያ ወይም እነሱ የሚሰሩበት አካባቢ ላይ ጉዞ የሚያደርግ ማንኛውም መምህር እንዳይንቀሳቀስም ጭምር በመካከል ሲገኝ በከፍተኛ ሁኔታ የመግረፍ፣ የመደብደብ እና ወደ አካባቢው ወደ ትምህርት ወደሚሰጥበት ቦታ ላይ እንዳሄድ የመከልከል ሁኔታዎች ተፈጽመዋል። በዋሽንግተን ለአሜሪካ ድምጽ ባልደረቦች በዚህ ጉዳይ ላይ ምላሽ የሰጡን የአማራ ፋኖ በጎጃም የውጭ ጉዳይና የዳያስፖራ ጉዳዮች መምሪያ ኃላፊ እንደሆነ የገለጡልን አቶ ስሜነ ሙላቱ በስናን ወረዳ ሙያቸው መምህራን በመሆናቸው የተገደሉ የሉም ብለዋል። በሙያቸው የተነሳ መምህራን ስለሆኑ በስናን ወረዳ የተገደለ ምንም አይነት የአማራ ለተወላጅ ተወላጅ እንደሌለ እንያዝልኝ። በአጠቃላይ ሙያውን በተመለከተ መምህር ስለሆነ የተገደለ ወይም ደግሞ የተረሸነ የማህበረሰብ ክፍል የለንም። ነጻ የምናወጣው የአማራን ህዝብ ነው። ሌላም ነጻ የምናወጣው የአማራ ህዝብ የለንም። ሙያውን ግን በመጠቀም የባንዳነት ስራ ላይ የሚሳተፉ፣ የመረጃነት ስራ ላይ የሚሳተፉ ለጠላት መረጃ የሚሰጡ ሆነው ከተገ ሰራተኞ እርምጃ ይወሰዳል። መምህርም ሆነ ዶክተርም ሆነ የትኛውም አካል ሆነ እርምጃው በዚህ ልክ ይቀጥላል በጠላት አሰላለፍ ውስጥ እስከተገኙ ድረስ። ይህ በእንዲህ እንዳለ ባለፈው አመት በመንግስት ኃይሎችና በፋኖ ቡድን ታጣቂዎች መካከል የቀጠለው ግጭት ዘንድሮም በመቶ ሺዎች ተማሪዎች በትምህርት ገበታቸው እንዳይገኙ እያደረገ መሆኑ ተገልጿል። የምስራቅ ጎጃም ዞን ትምህርት መምሪያ ኃላፊ አቶ ጌታሁን ፈንቴ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ ባለፈው አመት በዞኑ ሙሉ ለሙሉ ተቋርጦ የነበረውን የመማር ማስተማር ሂደት ዘንድሮ አመት ለማስጀመር አስቸጋሪ ሁኔታ እንዳጋጠማቸው ተናግረዋል። እንግዲህ በዚህ አመት በሁሉም የክፍል ደረጃዎች ከሰባት መቶ አስር ሺህ በላይ ተማሪዎችን ነው ለማስተማር አቅደን እየተንቀሳቀስን ያለነው። በአሁኑ ሰዓት በአንደኛ ደረጃ ከሰላሳ ሁለት ሺህ በላይ ተማሪዎች ተመዝግበዋል። በሁለተኛ ደረጃ አስራ አንድ ሺህ በላይ ተማሪዎች ተመዝግበው የመማር ማስተማር ስራቸውን እያከናወኑ ነው ያሉ ማለት ነው ስለዚህ ባለፈው አመት ወቅት በዚህ በተመሳሳይ ወቅት ጋር ከናነጣጠረው ባለፈው አመት ምንም አይነት የትምህርት እንቅስቃሴ ያልነበረበት ነው በዚህ አመት ደግሞ የተገኘውን አንጻራዊ ሰላም ተጠቅመን የመማር ማስተማር ስራ ለማስጀመር ሰፊ ርብርብ እየተደረገ ነው ማለት ነው ምንም በዞናችን ያሉ አስራ አንድ ወረዳዎች ላይ የመማር ማስተማር ስራ ተጀምረዋል ማለት አጠቃላይ ከአንደኛ እስከ አስራ ሁለተኛ ክፍል ከአርባ ሁለት ሺ በላይ ተማሪዎች የመማር ማስተማር ስራ ጀምረዋል ማለት። አቶ ጌታውን በእቅዳቸው መሰረት መሄድ ያልቻሉበትን ምክንያት ሲያብራሩ ታጠቁ ሀይሎች የመማር ማስተማር ስራ እንዳይጀምር የሚያደርጉት እንቅስቃሴ ነው። ምህራንን ያስራሉ፣ መምህራንን ደሞዝ ይቀጣሉ፣ ገንዘብ ይቀጣሉ ወደ ትምህርት ገበታቸው ወደ ትምህርት ቤት ሄደው ስራቸውን እንዳይሰሩ ነጻ እንቅስቃሴ እንዳያረጉ የተለያየ ዛቻና ግርግር ያለ። ሁለተኛ በእነዚህ ሀይሎችን ጭምር ከሁለት መቶ ስልሳ አራት በላይ ትምህርት ቤቶች ካምፕ አድርገው በመያዛቸው ምክንያት ትምህርት ቤቶቹ እስካሁን ያልተለቀቁ ናቸው ማለት ነው። ስለሆነ የታጠቁ ኃይሎች በመማር ማስተማሩ ስራ ላይ እያሳድሩት ያለው ተጽዕኖ በችግር ደረጃ ነው እየገመገብ ነው ያለ። በምስራቅ ጎጃም ዞን ጎቻ ሲሶ እነሴ ወረዳ አውራጃ አንደኛ ደረጃ ትምህርት ቤት መምህር መሆናቸውንና ስማቸው በይፋ እንዳይጠቀስ የጠየቁን ግለሰብ በአካባቢው ትምህርት ዘንድሮ አለመጀመሩ ለተማሪዎችም ሆነ ለመምህራን ትልቅ ኪሳራ ነው ብለዋል። ለትምህርት አለመጀመር ምክንያቱ ኃላፊነቱን የሚወስድ አካል አለመኖሩ ነው ብለዋል። ከተማ አካባቢ ላይ ምዝገባ ተጀምሮ ነበረ። ነገር ግን ባሉ ሀይሎችም ገብተው ምዝገባ እንደተጀመረ ተኩሳቸው ስለነበረ፣ ያም ያለውን ተማሪ ምዝገባ አስተጓጉለዋል። ከዚህ በተጨማሪ በገጠሩ አካባቢ ያለው እውነት ለመናገር ምንም አይነት ትምህርት እንቅስቃሴ እንደሌለ በማህበረሰቡም ትምህርት እንደማይጀመር ተስፋ የተቆረጠበት እርግጥ አንድ ሁለት ጊዜ ስብሰባም ለማካሄድ ተሞክረዋል ከአመራሩ ጋራ ስለዚህ ባለው የጸጥታ ሁኔታ አላፊነቱን የሚወስድ የመንግስት አካልም የለም አላፊነቱን የሚወስድ የፋኖ አባልም ስለሌለ ወይም ደግሞ አመራር ስለሌለ ማህበረሰቡም አሁን ተማሪዎችን ማንን አምኖ ወደ ትምህርት ቤት እንደሚልክ እውቅናም ስለሌለው በነገራችን ላይ በሁለቱም የታጠቀ አካል ችግር የሚደርስበት አላፊነቱን የሚወስድ አካል ባለመኖሩ ምክንያት ራሱን አግብሮ ዝም ብሎ የተቀመጠበት ሁኔታ ነው ያለው። ሌላው በዞኑ ከሞጣ ቀራኒዮ በምትገኝ ሸጌ ቀበሌ በሚገኘው ሸጌ አንደኛ ደረጃ ትምህርት ቤት መምህር መሆናቸውን የነገሩን ለደህንነታቸው ስለሚሰጉ ስማቸውን በይፋ አየር ላይ እንዳናውል የጠየቁን ግለሰብ በሁለቱ ታጣቂ ኃይሎች አለመግባባት ዘንድሮ ትምህርት አለመጀመሩ እንዳሳዘናቸው ገልጸዋል። በሁለቱ ኃይሎች አለመግባባት ትምህርት አልተጀመረም። እዚያ መንቀስቀሳም አልተደረገም። ይህ መንግስት አካልም እንዲጀምር ስብሰባ አካሄደ ነበር ሳነ መምህራን እስካሁን ግን ትምህርት አልተጀመረም። አሁን በባለፉት በሰባት ተብሎ ነበር ደግሞ አሁን በዛ አስራ ሰባት ይባል መረጃ አለ። እነዚህኞች ትምህርት እንዲጀምር አልፈለጉም እና በሁለቱ አለመግባባት ትምህርት ቤቶች አልተጀመሩም። መምህራን ላይ ብዙ ተጽዕኖ አሳድሯል። አንደኛ ቦዘኔነቱ በቃ ለምንም ነገር ውሎ መግባት ያችን ወራዊ ክፍያ እያጠብቆ ነው የሚኖር። በዚያ ላይ ደግሞ ዛሬ ይታገዳል፣ ነገ ይታገዳል ስጋት ላይ ነው። አሁን ሰሞኑ ነው የነሐሴ ደግሞ የፋነ ምምራ የምክትል ምርሳ ታግዶ ከሁለት ቀን በፊት ነው የተለቀቀ እና መምህራንም ደሞዝ ይቆማል፣ ነገ ተነገ ወዲያ ልጆቻችን በምን እናስተዳድራለን የሚል ሳቢያ ልጆች ራሱ ወላጁንም መምህራንም ጤና አነስቷል። እንዴት ነው አንድ አመት ቦዝነን ከም ሁለተኛ አመት እንዴት ነው እቤት ተቀምጠን የምንውለው? ሌላ መተዳደሪ የለን። ለምንድን ነው እንደ ሌሎች ማንማር የአማራ ፋኖ በጎጃም የውጭ ጉዳይና የዳያስፖራ ጉዳዮች መምሪያ ኃላፊ እንደሆነ የገለጡልን አቶ ስሜነ ሙላቱ በበኩላቸው ከማህበረሰቡ ጋር ውይይት አድርገን በጦርነቱ ምክንያት ልጆቻችን እንዳይጎዱ በሚል ትምህርት መጀመር የለበትም ብሎ የወሰነውን ነው እያስፈጸምን ያለ ነው ሲሉ ተናግረዋል። በጦርነት ውስጥ ነው ያለ ነው ውጊያዎች ውስጥ ነው ያለ ነው ማህበረሰባችን እያስተዳደርን ነው ማህበረሰባችን በዚህ ሰዓት ደግሞ ትምህርት እንዲኖር አይፈልግም የራሱን ውሳኔ ስለሆነ ምክንያቱም በየቀኑ ጦርነቶች ስላሉ በከባድ መሳሪያዎች ተቋማትንና ጤና ጣቢያን ሳይቀር ትምህርት ቤቶችን ሳይቀር እየመታ ስለሆነ በዚህ መሀል ለእነዚህ ህጻናት ዋስትና ስለሌለና ካምፖችን ስለሚደበድም ልጆቻቸው አደጋ ላይ እንዲያወድቁ ትምህርት መጀመር የለበትም የሚል የህዝብ ውሳኔ አለ። ያን የህዝብ ውሳኔ ደግሞ እንግዲህ የአማራ ፋኖ ያስተገብራል። የሰብአዊ ሁኔታ ላይ ዩኒሴፍ በኢትዮጵያ በተለይ በአማራ ክልል ከ4.1 ሚሊዮን በላይ ህጻናት ከትምህርት ገበታ ውጪ መሆናቸውን ገልጿል። ይህም በክልሉ ካለፈው ዓመት የትምህርት ዘመን አጠቃላይ 35 በመቶውን ያሳያል። በምስራቅ ምዕራብ ጎጃምና ደቡብ ጎንደር ዞኖች 89 በሚሆኑ ትምህርት ቤቶችም በተመሳሳይ ጊዜ መዘጋታቸውን በዘገባው ተመልክተዋል። በምስራቅ ጎጃም ዞን ጎቻ ሲሶ ነፍሴ ወረዳ ሸጌ ቀበሌ ነዋሪ የስምንት ልጆች አባት መሆናቸውን የገለጹልንና የአምስተኛ የስድስተኛና የዘጠነኛ ክፍል ሴት ልጆቻቸው ከባለፈው ዓመት ጀምሮ ያለ ትምህርት መቀመጣቸው እንዳሳዘናቸው ገልጸው በከተማው ትምህርት ባቋረጡ ተማሪዎች ላይ ከባድ ማህበራዊ ቀውስ መከሰቱን ገልጸዋል። በጣም ልጆቻችን እየተሰቃዩ ነው። መማር ይፈለጋሉ ግን ስራ ሳይኖር ትምህርት እንዴት ይጀመር? እንዴት? በጣም መማር ይቻሉ ፋ እየቆረጠን። አሁን ለአካለ መጠን የደረሱት እነዚህ ለጋብቻ የደረሱ ልጆች፣ አሁን ከዘጠኝም ከአስርም ከሰባትም ያሉት ሴቱም ወንዱም እያገባ ነው ያለው፣ እየተጋባ ነው። ቀርቷል፣ ትምህርት የሚባል ነገር ተስፋ ቆረጡ ነው። ሁለተኛ ዓመታቸው ነው። በቃ ወላጅም መምህርም ነኝ ያሉኝ የጎቻ ሲሶ ወረዳ አውራጃ አንደኛ ደረጃ መምህር መሆናቸውን ቀደም ሲል የገለጹልን መምህር እሳቸው የሚያውቋቸው ተማሪዎች ሳይቀሩ ወደ ሴተኛ አዳሪነት እየተለወጡ እንደሆነ ነግረውናል። ያው ቅድም እንደተናገርኩት መምህር ምን ብያለው ወላጅም ላይ ማስተምራቸው ሁለት ልጆች አሉ ቤት ውስጥ አሁን ላይ ያለውን አባቢ ትምህርት የሚጀምረው መቼ ነው ዘንድሮም ሳይጀምር ሊቀጥል ነገ የሚል በጣም አስጠቃቂ የሆነ ጥያቄ ጠይቁኛል። እንደ ወላጅም ሳስ ነው። አንዳንዶቹ በዚህ ትምህርት ባለመጀመሩ ምክንያት ኢኮኖሚያዊ ቀውስ ውስጥ እየገቡ አንዳንዶቹ ደግሞ እውነት ለመናገር ተስፋ በመቁረጥም አንድ ኪሎ ስኳርና አንድ የሚችሉ ቡና ይዘው ከዚያም በተጨማሪ አንድ ጠርሙስ አረቂ ይዘው ሴተኛ ዳሪ ሁነው እየተቀመጡበት እና በጣም እንደ ወላጅ ስንየው ትልቅ ውድቀት ያጋጠመን ትልቅ የስነ ልቦና ውድቀት ያጋጠመበት ወቅት እንደሆነ ትልቅ የሆነ በቃ የማህበራዊ ቀውስ ውስጥ እንዳለ የሚያሳይ ነገሮችን እንደ ወላጅ እያየሁ እየታዘብኩ ነው። ያለው የምስራቅ ጎጃም ዞን ትምህርት መምሪያ ኃላፊ አቶ ጌታሁን ፈንቴ ትምህርት ከሁሉም ነገር ነጻ ሆኖ መፈጸም ያለበት ትውልድን በማስቀጠል ደረጃ ሀገርን በመገንባት ደረጃ ትልቅ ፋይዳ ያለው ከየትኛውም የፖለቲካ ልዩነት ነፃ የሆነ ተቋም ነው ብለን የምንወስደው። ስለዚህ የቅብብሎች የትውልድ ቅብብሎች ጉዳይ ነው የትምህርት ጉዳይ፣ ዜጎችን በመልካም ስነምግባር የማነጽ የሀገር ባለቤት እንዲሆኑ የመስራት። ለዚህ ደግሞ ትምህርት ቤቶች ነፃ ሆነው ሰላማዊ ሆነው የመማር ማስተማር ስራው ፍጹም ኮሽታ የሌለበት መንገድ መከናወን አለበት ተብሎ ተጨማሪ መረጃ ከክልሉ ትምህርት ቢሮ ለማካተት ለቢሮ የሕዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን የእጅ ስልክ ላይ ብንደውልም ስልኩ ባለመነሳቱ ምክንያት ምላሻቸውን ማካተት አልቻልንም። ባለፈው ዓመት የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሎነሽ ደሴ ከአሜሪካ ድምፅ ጋር ባደረጉት ቆይታ ባለፈው የትምህርት ዘመን በክልሉ ከ3700 በላይ ትምህርት ቤቶች ዝግ መሆናቸውን መናገራቸው ይታወሳል። የተከበራችሁ አድማጭ ተመልካቾቻችን፣ መግቢያችን ላይ ስናስተዋወቅ ዘገባው የተሰናዳው በአስቴር ምስጋና ነው የተባለው እንዲታረም እንጠይቃለን። ይህ ዘገባ የተጠናቀረው በደረጀ ደስታ ነው። አብራድን ስለነበረን ቆይታ እያመሰገንን እዚህ ላይ እንሰናበታለን። ጤናስጥልን Bibibu biyu biyu wa.